የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና። ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምትሰሟቸው ጥንቅሮች መካከል አሁን የምታየው የሙያ ደረጃ በጣም በጣም በጣም በጣም ዝቅተኛ ነው። ይህንን ለመክፈል የሚችል የኢትዮጵያ ሚዲያ ዘርፍ አቅም ጋዜጠኞቹን መስፍን ነጋሽንና ዮሐንስ አንበርብርን የሰማናቸው የዓለም ፕሬስ ቀንን አስመልክተን ከእነሱ ጋር ያደረግነው ቆይታ በምሽቱ ይደመጣል። ይሄ ተደጋጋሚ አንድ ቦታ ላይ ቁጭ ስንል የመሰልቸት ነገሩ እንዳይመጣ አንዱ አማራጭ ማንበብ ነው ብዬ አስባለሁ። አሁን ደግሞ የሰማናት ማርታ ኃይለ ኢየሱስን ነው። በቅርቡ ንባብና መጽሐፍትን የሚያበረታታ የማህበራዊ መገናኛዎች ላይ እንቅስቃሴ ጀምራለች። በተመሳሳይ የምሽት እንግዳችን ትሆናለች። ስፖርታዊ ወሬዎችን ጨምረው ሌሎች ተጨማሪ ጉዳዮችን እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። የደንገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ፣ ሀብታሙ ባለፉት 24 ሰዓታት ውስጥ በተደረጉ 1758 የላብራቶሪ ምርመራዎች አምስት ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው አምስቱም ወንዶች ሲሆኑ ከ17 እስከ 24 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። ሶስቱ ወጣቶችም የፑንትላንድ የጉዞ ታሪክ ያላቸውና በጅጅጋ አስገዳጅ ለይቶ ማቆያ ውስጥ የሚገኙ ሲሆን ሌላው አራተኛው ደግሞ ከስዊድን የተመለሰና በአዲስ አበባ አስገዳጅ ለይቶ ማቆያ ውስጥ ያለ መሆኑ ተገልጿል። የመጨረሻውና አምስተኛው ግለሰብ ደግሞ ምንም አይነት የጉዞ ታሪክ የሌለው የባህር ዳር ነዋሪ እንደሆነ የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቃል። ቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 140 ሲደርስ ምርመራ የተደረገላቸው ደግሞ 24088 መድረሳቸውን የተገለጸው የደቡብ ክልል እርሰ መስተዳደር አቶ ሩስቱ ይርዳው የተወሰደው የናሙና ውጤት ከመገለጡ በፊት ከሶማሌ ክልል ሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ የተለቀቁ 41 ተጠርጣሪዎችና በቫይረሱ የተያዘ አንድ ግለሰብ ወደ ደቡብ ክልል መግባታቸው በክልሉ ቫይረሱን የመከላከል ሂደት አሳሳቢ ማድረጉን ተናገሩ። ርዕሰ መስተዳደሩ ዛሬ በሰጡት መግለጫ ቫይረሱ የተገኘበትን ጨምሮ ከሱ ጋር የነበሩ ሰላሳ ሰባት ሰዎች መያዝ የተቻለ ሲሆን ከነሱ ጋር ንክኪ ነበራቸው የተባሉ ከአንድ መቶ በላይ ግለሰቦች ተይዘው ለይቶ ማቆያ ውስጥ መግባታቸውን አስረድቷል። የደቡብ ክልል ጤና ኃላፊ አቶ አቅናው ካውዛ በበኩላቸው በሞያሌ ዳዋ ለይቶ ማቆያ ውስጥ የተፈጸመው ክስተት ኃላፊነት የጎደለው የሕዝብ ደህንነትን አደጋ ላይ የሚጥል አሳፋሪ ስህተት ነው ብለዋል። ሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮና የፌዴራል ጤና ሚኒስቴር በጉዳዩ ላይ ማብራሪያ እንዲሰጡ ደጋግመን ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ዮናታን ዘብዴስ ሀዋሳ ነው የቀድሞው ከፍተኛ የመንግስትና የገዢው ፓርቲ ባለስልጣን አቶ በረከት ስምኦን ከቀረቡባቸው የሙስና ክሶች በሁለቱ ሌላኛው የቀድሞ ባለስልጣን አቶ ታደሰ ካሳ ደግሞ በሶስቱ ጥፋተኛ ናቸው ሲል የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ውሳኔውን አስታውቋል የተከሰሱባቸው ጉዳዮችም አንደኛ የዳሽን ቢራ የአክሲዮን ሽያጭ አግባብ አለመሆን ሁለተኛ የዳሽን ቢራን ከእንግሊዙ ዱየት ቢቨርትስ ድርጅት ጋር ባደረገው ስምምነት የታየ የገንዘብ ብክነት፣ ሶስተኛው የዱቬንትስ ኃላፊነት የተወሰነ የንግድ ድርጅት አግባብ ያልሆነ ዋስትና መሰጠት፣ አራተኛ ደግሞ ዱቬንትስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባቱ ናቸው። በአራቱ ክሶች በተደረገው ማጣራት አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት የሙስና ወንጀል Fatting among a chom for zare እንዲሁም አቶ ታደሰ ካሳ በአንደኛ ሁለተኛና አራተኛ ክስ የሕዝብና የጥረት ኮርፖሬሽን ሀብትና ጥቅም ማስጠበቅ ሲገባቸው ያንን ባለማድረጋቸው ጥፋተኛ ተብሏል። በዚህ የክስ መዝገብ ውስጥ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዛው ደግሞ በተከሰሱባቸው ሶስተኛና አራተኛ ክሶች በነጻ እንዲሰናበቱ ችሎቱ ወስኗል። ችሎቱ በመጨረሻም አቃቢ ሕግ አቀርባለሁ ላለው የወንጀል አንቀጾች ማብራሪያ እንዲያቀርብ ተከሳሾች ደግሞ ጥፋተኛ በተ ባሉባቸው ጉዳዮች ከሕግ ባለሙያዎች ጋር ተመካክረው የቅጣት ማቅለያ እንዲያቀርቡ ለሚያዝያ 28 ቀን 2012 ዓ.ም ቀጠሮ በመስጠት የዛሬውን ውሎ አጠናቋል። ዘገባውን ያደረሰችን አስተር ምስጋና ሆናል። የእስራኤል ከፍተኛ ፍርድ ቤት ለሁለተኛ ቀን ዛሬ በዕለተ ሰኞ ተሰብስቦ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወንጀል ክስ እያለባቸው መንግሥት መመስረት ይችሉ እንደሆነ ሲመረምር ቆይቷል። የእስራኤል ሕግ በተመሳሳይ ሁኔታዎች ላይ በግልጽ የተቀመጠ ድንጋጌ ስለሌለው ለተጨማሪ ትርጉም ይረዳው ዘንድ ይህን ጉባኤ ጠርቷል። በአመቱ መጀመሪያ አካባቢ የእስራኤል ፍርድ ቤቶች ፕሬዝዳንት ኔታንያሁ በእምነት ማጉደል፣ በማጭበርበር እና በሙስና ወንጀሎች የከሰሷቸው ሲሆን ፕሬዚዳንት ኔታንያሁ ግን ሁሉንም ክሶች ክደዋል። ይኸው ለትርጉም የተሰየመው ፍርድ ቤት ፕሬዝዳንቱን ካገዳቸው እስራኤላውያን በድጋሚ ለምርጫ ይወጣሉ ተብሎም ይጠበቃል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በየዓመቱ የሚከበረው የዓለም አቀፉ የፕሬስ ነፃነት ቀን ዘንድሮም ጋዜጠኝነት ያለ ፍርሃትና መድሎ በሚል መርህ እየተከበረ ነው። ለረጅም ዓመታት ለፕሬስ ነጻነት ከሚያሰጉ ሀገሮች ተመድባ የነበረችው ኢትዮጵያ ላለፉት ሁለት ዓመታት በመገናኛ ብዙሃን እንቅስቃሴ ዙሪያ በታዩ ለውጦች ምክንያት ዓለም አቀፍ አድናቆት ብታገኝም በኢትዮጵያ ያለው የፕሬስ ነጻነት አሁንም ከስጋት ነጻ አይደለም። የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩት መሻሻሎች ወደኋላ የመቀልበስ ስጋት አሁንም የሚዲያዎቹ ፈተናዎች ሆነው ቀጥለዋል። በዚህ ዙሪያ ባልደረባችን ስመኝሽ ቆየ በጋዜጠኝነት ሙያ ለረጅም ዓመታት ያገለገሉ ጋዜጠኞችንና የመንግሥት ተወካይ ያነጋገረችበት መሰናዶ እንደሚከተሉ ይቀርባል። የስመኝሽ ዘገባ የሚጀምረው የዋዜማ ራዲዮ አርታዬ የሆነው መስፍን ነጋሽ ከጋዜጠኞች ሙያዊ ብቃት አንጻር በሀገሪቱ ውስጥ እየገጠሙ ያሉ ችግሮችን ከሚያብራራበት ነው። አሁን የሚታየው የሙያ ደረጃ በጣም በጣም በጣም በጣም ዝቅተኛ ነው። አንዳንድ ጊዜ አሳፋሪም ጭምር ነው። እውነት ለመናገር አንዳንዶቹ ጋዜጠኞች ስለምን እንደሚያወሩ ሁሉ የሚያውቁ አይመስሉ። አሁን እንግዲህ ያ ጋዜጠኛ ምንም የሚረባ ነገር የለውም ማለት አይደለም፣ ግን በሚያቀርበው ነገር ላይ እንዲያስብበት እንዲዘጋጅበት የሚያደርግ የሚረዳው ደረባ ኤዲተር ወይም ቡድን የላቸውም አብዛኞቹ። እና እነሱ የሚያጡትን ነገር ነው የሚሰጡት አቅማት የሚከተለውን ነገር አንስጡ እና በእነዚህ ልጆች መፍረድም አስቸጋሪ ሊሆን ይችላል። ግን እንደ ሚዲያ ሲታይ ግን የሙያ ደረጃው አብዛኛው አብዛኛው በጣም በጣም የወረደ ነው። መስፍን ጨምሮ የሙያ ብቃት ድንገት የሚገኝ ሳይሆን እየዳበረና እየተጠናከረ የሚሄድ ነው። የኢትዮጵያ ሚዲያ ደግሞ በብዙ መልኩ ሲኮረኮም የኖረ ከመሆኑ አንጻር ሙያው ውስጥ በመቆየት የሚዳብሩ ልምዶቹን እንዲያጣ ሆኗል፤ ይላል። በሚዲያ በሚዲያው ዘርፍ ውስጥ ስንት ሰዎች ረጅም ጊዜ ቆይተዋል? ለምሳሌ ኢትዮጵያ ውስጥ አሁን በቴሌቪዥን በሬዲዮ መከታተል ይቻላል። ስንት ሰዎች ስንት ጋዜጠኞች ናቸው? ለምሳሌ እንደው እድሜያቸው ከሰላሳ አምስት አመት ወይም ከአርባ አመት በላይ እንኳን የሆኑ ያ ማለት እድሜያቸው ከዛ በታቸው የሆኑ ጋዜጠኞች ምንም አያውቁም አይረቡም ለማለት አይደለም፣ ግን ሚዲያ ውስጥ በመቆየት በእድሜ በእዛ ስራ ላይ ሆኖ በሚገኙ ስልጠናዎችና ልምዶች የሚዳብሩ ብዙ ነገሮች አሉ። በጋዜጠኝነት ሙያ ለረጅም ጊዜ ያገለገለውና በሪፖርተር ጋዜጣ የፖለቲካ ጉዳዮች አዘጋጅ የሆነው ዮሐንስ አንበርብር በሚዲያ ታዬ የተባለውን ለውጥ በፍላጎት ደረጃ ከመግለጽ ያለፈ የመገናኛ ብዙሃን በሙሉ አቅማቸው እንዲንቀሳቀሱ የሚያስችል ፖለቲካዊና ኢኮኖሚያዊ አቅም ባለመፍጠሩ የሚዲያ ተቋማት ሙያዊ ብቃት ላይ መስራት አልቻሉም ይላል። ጆርናሊዝም ማለት የመንግስትም የፖለቲካ ተቋማትም የፖለቲካ አይዲዮሎጂ፣ የፖለቲካ ፖሊሲና የፖለቲካ ፕሮግራም መተንተን ጉዳይ ነው። የግብርና ጉዳይም መተንተን ጉዳይ ነው። እንደዚያንም ብዙ ነገሮች የሚነገርገር ይችላል። ስለዚህ የሚዲያ ዘርፉ እነዚህን ለመቅጠር ጥሩ የሆነ አሳክሲቭ የሆነ ደመወዝ መክፈል መቻል አለበት ማለት ነው። ከኢኮኖሚክስ ዘርፉ ከኢኮኖሚ ዘርፉ ወጥተው ጆርናሊዝምን ተቀላቅለው ኢኮኖሚውን ለመተንተን ጥሩ ተከፋይ መሆን መቻል አለባቸው። ይሄንን ለመክፈል የሚችል የኢትዮጵያ የሚዲያ ዘርፍ አቅም የለውም። አቅም የለውም ብቻ ሳይሆን አቅም እንዲፈጥርም የሚያስችለውም ምንም ነገርም የለም። የባንኪንግ ዘርፉ ፋይናንስ አያደርገውም። የፖለቲካ እይታዎች የመንግስት የፖለቲካ እይታ በዚህ ምክንያት ደግሞ ማህበረሰቡ የተገባባበት የፖለቲካ ና ለሚዲያ ዘርፉ ያለው እይታ ተሳሳፊ ወይም የተገባባ በመሆኑ ፋይናንስ ለማድረግ ና ዘርፉ አስራፊ ነው አስራፊ አደለም ብሎ የመገመት ነው የመደምደም አላቤ ስላለን የፋይናንስ አቅማቸው ተጎዳ ነው። ሌላው ለኢትዮጵያ የሚዲያ ተቋማት ማደግ ትልቅ ተግዳሮት ሆኖ የሚገለጸው እና ጋዜጠኞች የሙያ ደረጃቸውን ከፍ እንዳያደርጉ የሚከለክላቸው ጽንፈኛና ኃላፊነት የጎደለው የሚዲያ እንቅስቃሴ ነው። የሚዲያ ተቋማት ወደ አንድ ርዕዮተ ዓለም ማጋደላቸው ብቻውን ችግር አይደለም የሚለው መስፍን፣ ዋናው ችግር ለህዝብ ትክክለኛና ሚዛናዊ መረጃ ማቅረብ አለመቻላቸውና የአንድ አይነት አመለካከት ብቻ መጠቀሚያ መሆናቸው ነው ይላል። በዚህ አይነት የሚዲያ ተቋማት ለተወሰነ አነስተኛ ቡድን ብቻ ነው ተደማጭነታቸው ሆኖ የሚቀረው አንዱ ሰው ከዚህም በላይ ግን በአንድ ሀገር ውስጥ የሚኖር ማህበረሰብ አካል እንደመሆናቸው መጠን ያ ማህበረሰብ ወደ ተሻለ ደረጃ እንዲሸጋገር ማድረግ ይችሉ የነበሩትን አስተዋጽኦ ሳያደርጉ እንዲቀሩ ያደርጋል። ለምሳሌ እንደ ኢትዮጵያ ባሉ ማህበረሰቦች በተለይ የተለያዩ ቡድኖች መካከል ያለውን ግንኙነት በሰላማዊ መንገድ በውይይት እንዲፈታ በማድረግ ፋንታ የተለያዩ ቡድኖች ወደ ጠብ እና ወደ እርስ በርስ ግጭት እንዲገቡ መሳሪያ ሊሆኑ ይችላል። ዮሐንስም ማህበረሰቡን የማሳወቅ እና የመቅረጽ ኃላፊነት የተጣለበት ሚዲያ ኃላፊነቱን ዘንግቶ

ፕሮፌሽኑ እያለው አክሞ እያለው በዚህ ከጠር ሁኔታ እየተከሰከ ያለው ህብረተሰቡን ለጉዳት የሚያጋልጡና ያልተጣሩ መረጃዎችን በማሰራጨት ረገድ ቀዳሚው ተወቃሽ ማህበረሰብ ሚዲያው ነው። ከዚህ አንጻር ይህ ወቅት ከየትኛውም ጊዜ በላይ የተጣራ መረጃ የሚፈለግበት ጊዜ ነው የሚለው መስፍን ባህላዊ የሚዲያ ተቋማት የምንላቸው ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች በማህበራዊ ሚዲያ ንፋስ ላለመወሰድ መፍራትና መጠንቀቅ አለባቸው ይላል። ሌላው ዮሐንስ ለሚዲያዎች ያልተቀረፈ ችግር ነው የሚለው መረጃ ፈልጎ ማግኘት ነው። በተለይ የመንግስት ኮሚኒኬሽን ቢሮ ከፈረሰ ወዲህ ከመንግስት መረጃ የሚገኝበት ወጥ አሰራር የለም የሚለው ዮሐንስ አያይዞም ከቅርብ ጊዜ ወዲህ እየተስተዋሉ ያሉት የጋዜጠኞች እስርም በሚዲያ ተቋማት ላይ ፍርሃት እንዲያዣብብ አድርጓል ይላል። በእነዚህ ጉዳይ ያነጋገር ናቸው የጠቅላይ ሚኒስትሩ የፕሬስ ሴክረታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን በበኩላቸው ጫፍና ጫፍ ያሉ ሀሳቦች ገና ያልታረቁበት ሀገር ላይ የብሔርና የሃይማኖት ጥላቻዎች እንዲሁም ግጭቶች እንዲካሄዱ የሚያደርጉ ቅስቀሳዎች በሚዲያዎች እንዳሉ ገልጸው መንግስት እነዚህን ተቋማት ማስተማር ይቀድማል ብሎ እየሰራ እንደሆነና እርምጃ መውሰድ ቀጣይ አካሄድ እንደሚሆን ያስረዳሉ። ሚዲያው በተለቀቀው የነጻነት ሜዳ በአግባቡ ባለመጫወት ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ፣ መንግስት ተቋማት እንዲወድሙ፣ ፍረተ ልማት እንዲጠፋ፣ ሰዎች በማንነታቸው እንዲጋጩ እና ስራቻ እንዲሆን በተለይ እንዲሆነን ሃይማኖትን አካባቢና መሰረት አድርጎ የሚቀሰቀሱ ቅስቀሳዎች አሉ እነዚህ በሚያደረጉት ሂደትም በከፍተኛ ደረጃ ጎድተዋል። ብሮድካስት ባለስልጣን ማስተማሪ ቀድማ አልብሎ የአስተምሮቱ ስራ ላይ ያተኮረባቸው እልፍ ሲልም ከማስጠንቀቂያ መሰል ነገሮችን የሞካከረባቸው ነገሮች አሉ። በኢትዮጵያ ያለው የሚዲያ ነጻነት ሙሉ በሙሉ ገና የሚፈለገው ደረጃ ላይ ባለመድረሱ አሁንም እክሎች ያጋጥማሉ የሚሉት አቶ ንጉሱ መረጃ አሰጣጥን በተመለከተ ሁሉም የሚኒስቴር መስሪያ ቤቶችና ክልሎች ራሳቸውን ችለው መረጃ እንዲሰጡ መደረጋቸውንና በጠቅላይ ሚኒስትሩ ዙሪያ የሚፈለጉ መረጃዎችን ደግሞ ፕሬስ ሴክሬታሪያቱ ይሰጣል ብለዋል። በኮሮና ቫይረስ ምክንያት የፕሬስ ነፃነት ቀን እንደ ቀድሞ በተለያዩ ዝግጅቶች ባይከበርም ቀኑ ግን በሚመለከታቸው ተቋማት ታስቦ እንደሚውልም አቶ ንጉሱ ነግረውናል። መኝሽ የቆየነኝ ከፌርፋክስ ቨርጂኒያ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። አድማጮች ለጥቂት ደቂቃዎች ከማርታ ኃይለ ኢየሱስ ጋር ቆይታ አድርጋለሁ። ማርታን ብዙዎቻቸው የምታውቋት በደርሶ መልስ ተከታታይ የቴሌቪዥን ድራማ ላይ በነበራት ግሩም የትወና አፍታዎች ይመስለኛል። ዛሬ ግን እኔ ማርታን እንግዳ ላደርጋት የፈለግኩት መጽሐፍትና ንባብን በሚመለከት ከምታደርጋቸው እንቅስቃሴዎች አኳያ ነው። ከጥቂት ሳምንታት ወዲህ ስለ መጽሐፍት ሀሳቦቿን የምታጋራበት የዩቲዩብ አምድ ጀምራለች። ማርታ፣ በመጀመሪያ በአድማጮች ስም አመሰግናለሁ። የዩቲዩብ አምዱን ወይንም ቻናሉን ለመጀመር መነሻ የሆኑ ምክንያቶች ምንድን ናቸው እኔም አመሰግናለሁ በጣም ሀብትሽ መነሻው የማሬ መጽሀፍት የፌስቡክ ፔጅ ነው ሁለት ሺህ አስራ ሶስት ላይ የተጀመረ የማሬ መጽሀፍት የሚል መጽሐፍት ሰዎች ሲያዙ በያሉበት የማድረስ ስራ ይሰራ የነበረ ፔጅ ነው ፔጁ አሁን አጋጣሚ ሲውዲን ነኝ ስለዚህ እዚህ ከመጣው በኋላ እሱን ስራ መስራት አልቻልኩም እዛ ሆኜ ስለዚህ ባለሁበት ደግሞ ከዚሁ ርዕሰ ጉዳይ ጋር ተያይዞ ልሰራው የምችለው ስራ ብዬ ሳስብ ዩቲዩብ ነው የመጣልኝ። ምክንያቱም ኔትወርኩም እንደልብ ነው ሁሉ ነገር አለ። ስለዚህ በዛ ነው ዩቲዩብ ላይ የመጣሁት ማሬ ቦክስ ብዬ መነሻው በዛ ነው ማሬ መጽሐፍት በተሰኘው ገጽሽ ምን አይነት ሀሳቦችን እያካፈልሽ እንደሆነ ደግሞ እናወራ በነገራችን ላይ ማሬ መጽሐፍት መጠሪያው ከየት የመጣ ነው መጠሪያው ከምንም አይደለም ከስሜ ነው መሰለኝ በዚህ ገጽ ላይ ምን አይነት ሀሳቦች ይቀርባሉ ስለ መጽሐፍት ለሚከተሉት ሰዎች መልኩ ትንሽ ይለያያል መሰለኝ የጀመርኩ ት ሰሞን የሽያጭ ደረጃዎችን ማወጣ ነበር። ሳምንት ውስጥ የተሸጡ የመጽሐፍ ደረጃዎች በብዙ አንባቢያን የገዙኝ የሚል ደረጃዎች አወጣ ነበር። አዳዲስ መጽሐፍት ሲመረቁ ወይ ሲታተሙ እንደዛ ይወጡበታል። እኔ ደግሞ አንብቢያቸው ደስ ያሉኝን ሰዎች ጋር ቢደርስ ቢያነቡት ይወዱታል ብዬ የማስበው ነው። በብዛት የማወጣው ብዙ ጊዜ እንደዛ ነው ማለት እንደ ንግድ ሁሉንም መጽሐፍ ሳይሆን ብዙ ጊዜ የማወጣው ራሴ ከራሴ ጋር እንደ ፍላጎትም ስለሆነ ነገር እየው ከራሴ ጋር አንብቢያቸው ደስ ያሉኝ ሰዎች ጋር ቢደርሱ ደግሞ እነሱ የሚወዷቸዋሉ ብዬ የማስባቸውን መጽሐፍ ነው። በብዛት ፖስት አደርገ የነበረው የማህበራዊ መገናኛዎች መስፋፋት ሰዎች ከመጽሐፍት ጋር ያላቸውን ወዳጅነት እያላለው ነው የሚል ቅሬታ ይሰማል። በዚህ የዲጂታል ዘመን ከመጽሐፍት ጋር ያለንን ቁርኝነት ማጠናከር የምንችልባቸው መላዎች አሉ ብለሽ ታስቢያለሽ? ይመስለኛል ማለት ሁለት መልክ አለው ለእኔ ይሄ አሁን ያልከው ነገር አንድም ማለት ኑሮ አቅልሎልናል ብዬ አስባለሁ የግድ መጽሐፍቱን በወረቀት ወይ ደግሞ በመጽሐፍ መልክ ማግኘት ላይኖርብን ይችላል በተለያየ አጋጣሚ በድምጽም ሊሆን ይችላል ዩቱብ ላይም ሊሆን ይችላል ትረካዎችን ብቻ በተለያየ መንገድ በፒዲኤፍም በምንም ልናገኛቸው እንችላለን መጽሐፍቱን አንዳንዴ የጠፉ መጽሐፍት ሊኖሩ ይችላሉ እጅ ላይ የማታገኛቸው ስለዚህ በዛ አይነት አጋጣሚ ውስጥ ስንገኝ የግድ መጽሐፍቱን ማግኘት ስለማይጠበቅብን ለሱ ለሱ አቅልሎልናል ብዬ አስባለሁ። ሌላኛው መልኩ እንዳልከው ጊዜ መሻማቱ ነው። ማለት ሁሉም ነገር እንደልብ አለ። ሁሉም ነገር ላይ የአንተ ሁኔታ ነው የሚወስነው ነው። መርጠህ የማትቀመጥ ከሆነ ሁሉም ነገር ደግሞ የሚያጓጓ፣ ሁሉም ነገር የሚይዝህ፣ ሁሉም ጋር ማየት፣ መሄድ፣ መድረስ ትፈልጋለህ እና ከዛ ከዛ አንጻር እንደተባለው ጊዜያችንን ይሻማል። ግን ያም ሆኖ የራሱ ደግሞ የሆነ ሌላ በጎ መልክ አለው ብዬ አስባለሁ። የመጽሐፍቱ ሰፈር ለበዛ የገንዘብ ትርፋ ያበቃም የበዛ ጠቀሜታውን ያክል ብዙ ደጋፊዎችና ተከታዮች የሉትም ይባላል። በማህበራዊ መገናኛዎች ላይ መጽሐፍትን ለማስታወቅ የምታደርጊው ጥረት ይህን ያሳያል ወይንስ አበረታች ጅምሮችን እያየሽ ነው? አሁን አሁን ከባድ ይመስለኛል ይህኛውን መናገር። ማለት ከኔ አንጻር ብቻ እንደው ከዚች ከማሬ መጽሐፍት እንኳን አይቼው ግን ሳውራለሁ ከባድ ነው በጣም። ማለት ሰዎች መጽሐፍ ያሳትማሉ በጣም የሚከብድ አይነት ፕሮሰስ እንዳለው ይገባኛል። ማለት መጽሐፍ ማሳተም ደረጃ ላይ ለመድረስ በጣም የሚያልፉት ከጻፉትም በኋላ የሚያልፉባቸው መንገዶች በጣም ከበባድ እንደሆኑ ይገባኛል። ግን እኛ ደግሞ ለሱ በትክክል ከፍለናቸዋል ወይ፣ ወይ ደግሞ በትክክል መጽሐፍቱን ገዝተናቸው አንብበናል ወይ፣ የተሰማንን ነገር አድርሰናቸዋል ወይ ምናምን እያልክ ስትተነትነው በጣም ትንሽ ነገር እንደሰጠናቸው ይሰማኛል። ግን ያም ሆኖ ይመስለኛል ጥሩ እየሆነ የመጣ ነገር ያለ ይመስለኛል። ምክንያቱም በተለያየ መንገድ እንደ አሁን አንዱ መንገድ አንዱ መልክ ይሄ ነው የነገሮች ይሄ ኤሌክትሮኒክስ ነገሮቹ መብዛታቸው ምንድን ነው ዩቲዩቡም ሁሉም ፌስቡኩም። ብዙ ነገር መኖሩ ፕሮሞሽን የማስተዋወቂያ መንገድ ሆኗቸዋል ስባለው ማለት ቁጭ ብለው ብቻ ከሚጽፉ አሳትመው ከአከፋፋዮች ጋር ብቻ ከሚወያዩ፣ ከሚያወሩ በዚህ በተለያየ መንገድ ደግሞ ፕሮሞት ቢደረግላቸው ሌላ ትርፍ ነው ብዬ አስባለሁ እና እንደው በተወሰነ መንገድ የተሻለ ነገር ይሰጣል ብዬ አስባለሁ። አንቺ በአሁኑ ጊዜ ስዊድን ሀገር ነው ያለሽው። አንቺ ያለሽበትንም ሀገር ጨምሮ መላ አለም በአርመሙ ውስጥ ይገኛል። ኮቪድ-19 በተሰኘው በሽታ ምክንያት በርካታ ኢትዮጵያውያንም በኮቪድ-19 ሰበብ ከትምህርትና ስራ ርቀው ይገኛሉ። ንባብ ክህሎታቸውን ለማዳበር ይህንን ሰዓት እንዴትስ መጠቀም አለባቸው ብለሽ ትመክሪያለሽ? እንግዲህ ያው መቼም የበሽታ ጥሩ አጋጣሚ የለውም፣ ግን ከመጣዋ አይቀር በተወሰነ መልኩ ያው መጥፎውን ነገር ወደ በጎ መለወጡ ለሁላችንም ይጠቅማልና ና እንዳልከው ጊዜ ከመኖሩ አንፃር በጣም ቤት ውስጥ ተደብረን ቁጭ ከማለት ወይ ደግሞ ይሄ ተደጋጋሚ አንድ ቦታ ላይ ቁጭ ስንል የመሰል ነገሩ እንዳይመጣ አንዱ አማራጭ ማንበብ ነው ብዬ አስባለሁ። ጎን ለጎን ሌላ ብዙ ነገሮችም እንደየሰው ምርጫ ብናደርግም እና ጥሩ አጋጣሚ ነው ብዬ አስባለሁ። በተለይ ያነቡ ለነበሩ ሰዎች፣ የማንበብ ልምዱ ላላቸው ሰዎች ደግሞ በጣም ቆንጆ አጋጣሚ ነው ምላቸዋል ብዬ አስባለሁ። በደንብ ቁጭ ብሎ ሰዓት ወስዶ ለማንበብ ላልጀመሩም ሰዎች ደግሞ በዛው ልክ መለማመጃም ይሆናል ብዬ አስባለሁ። ማርታ ከመሰነባበታችን በፊት የትወነው ነገር እንዴት ሆነ? አዲሱ አውታር ከትወነው አለም አራርቆች ይቀራል ማለት ነው? ለትምህርት ነው እዚህ ያለውን። ስለዚህ ምናልባት ስጨርስ የምመለስ ይመስለኛል፣ እና አጋጣሚው ከተፈጠረ መቀጠል ይመስለኛል። ማርታ ይል ኢየሱስ በቅርቡ ስለጀመርሽው ንባብና መጻሐፍትን የሚያስተዋውቅ አውታር ስላጫወትሽን በጣም አመሰግናለሁ። ደናምሺ መልካም ነገሮቹ ሊከተሉሽ። አሜን። አመሰግናለሁ በጣም። አድማጮቻችን ጋቢና ቪኦኤ ይቀጥላል። አሁን ዓለም አቀፍ የስፖርት ጉዳዮችን የምንሰማበት ሰዓት ነው። የኮቪድ-19 ስርጭት በኢትዮጵያ የሚገኙ እግር ኳስ ተጫዋቾችን ኢኮኖሚያዊ ሁኔታ እየፈተነ እንደሆነ ተሰምቷል። የእግር ኳስ ቡድኖችም ለተጫዋቾቻቸው የሚከፍሉበት ሂደት ላይ ደንቃራ እየገጠማቸው ነው። ከዚህ ጋር የተያያዘውን መረጃ ግርማቸው ከበደ ያቀብለናል። እንደምናመሸ ሀብታሙ። የኢትዮጵያ ፕሪምየር ሊግ ክለቦች እና የተጫዋች ደሞዝ አለመክፈል ጉዳይ ከዚህ በፊትም በጣም የቆየ ጉዳይ ነው። እንደምታውቀው አንተም በተደጋጋሚ ጊዜ ተጫዋቾች ደሞዝ አይከፈላቸውም፣ ወራት እያለፉ ይከፈሏቸዋል የተባለ ቅሬታ ሲቀርብባቸው ቆይቷል። ክለቦቹ ለምሳሌ አሁን በዚህ ወቅት በየወሩ ጊዜውን ጠብቀው ደሞዝ የሚከፍሉ ክለቦች እንደ ቪኦኤ ምንጮች ከሆነ ሀዋሳ ከተማ፣ ቅዱስ ጊዮርጊስ፣ ወልቂጤ ከተማ፣ ድሬዳዋ ከተማ ና ፋሲል ከነማ እንዲሁም ደግሞ ሲዳማ ቡና ናቸው። ሌሎቹ ክለቦች ግን በተለያየ ምክንያት ለተጫዋቾቻቸው ደሞዝ እየከፈሉ አይደለም። ለምሳሌ መቀለ ሰባ እንደርታ እና ወልዋሎ አዲግራት ዩኒቨርሲቲ የሁለት ወራት ደሞዝ ለተጫዋቾቻቸው አልከፈሉም። ጅማ ከተማ ከአራት እስከ አምስት ወር ደሞዝ አልከፈለም። ኢትዮጵያ ቡና የአንድ ወር ደሞዝ አልከፈለም። ሰበታና አዳማ ከተማ የሁለት ወር ደሞዝ አልከፈሉም። ሀዲያ ሆሳአና የተወሰኑ ተጫዋቾች የሁለት ወራት ደሞዝ፣ አንዳንድ ተጫዋቾች ደግሞ የሶስት ወራት ደሞዝ አልተከፈላቸውም። ወላይታ ድቻ የአንድ ወር ደሞዝ አልከፈለም ይላሉ የቪ ምንጮች። ባህር ዳርና ከተማና ስሁል ሽረ ደግሞ የሁለትና የሶስት ወራት ደሞዝ አልከፈሉም በቅደም ተከተል። ይሄ የሚያሳየን ደሞዝ ያለመክፈሉ ነገር ከኮሮና ቫይረስ ጋር የተገናኘ ብቻ እንዳልሆነ ነው። ከዚህ በፊት በተደጋጋሚ ሲባል እንደነበረው የኢትዮጵያ እግር ኳስ ክለቦች የፋይናንስ አወጣጣቸው እጅግ በጣም የተዛባ ስለሆነ እንደ ክለብነት መቀጠል ሁሉ ያሰጋቸዋል እየተባለ በተደጋጋሚ ትችት ሲቀርብባቸው ቆይቷል። ይሄ የሚነግረን እንግዲህ የክለቦቹ አስተዳደር ጉዳይ፣ ክለቦች የሚቋቋሙበት መንገድ፣ ክለቦቹ የተዋቀሩበት ነገርም ይሄን የሚነግረን ነው። በእኛ ሀገር እግር ኳስ ክለቦች አትራፊ ተቋማት አይደሉም። እንደ እርዳታ ድርጅት ነው የሚቋቋሙት እስካሁን ድረስ ባለው ሂደት። ከዚህ ባለፈ ደግሞ አብዛኛዎቹ ክለቦች በመንግስት የተያዙ ናቸው። የከተማ አስተዳደር እና የማዘጋጃ ቤት ክለቦች ናቸው። በክልል ክለቦችም ተመሳሳይ ነው። ከዚህ በፊት በወጣ አንድ መረጃ መቀለ ሰባ እንደርታ ከስቴዲየም የሚያገኘው ገቢ ወደ አንድ ሚሊዮን ብር ይጠጋል። ይሄንን ማጣት ጨዋታዎች ባለመኖራቸው ምክንያት በጣም ከባድ ነው። ስለዚህ ለተጫዋቾቻቸው ደሞዝ ለመክፈል ሊቸገሩ ይችላሉ እነዚህ ክለቦች ማለት ነው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ወደ 150 ሚሊዮን ዶላር የሚጠጋ ድጋፍ ለአባል ማህበራት እንደሚሰጥ ይፋ አድርጓል። ፌዴሬሽኑ ይህ ድጋፍ የኮቪድ-19 ወረርሽኝ ከፈጠረው ምጣኔ ሀብታዊ ጫና ማህበራቱን የሚታደግ ዕቅድ መሆኑን ታውቋል። በፌዴሬሽን ውስጥ የሚገኙ 211 አባል ማኅበራት እያንዳንዳቸው 500 ሺህ ዶላር ድጋፍና ቀሪ የገንዘብ ፈሰሶች በቀጣይ ቀናት እንደሚከናወኑላቸው ይፋ አድርጓል። የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ዴቪድ በካም በወዳጆቹና በአድናቂዎቹ መካከል የእግር ኳስ ጨዋታ በማሰናዳት የሚገኘውን ገቢ በኮቪድ-19 ምክንያት የምግብ ድጋፍ ለሚሹ ለመለገስ ጥረት ጀምረዋል። በአሁኑ ሰዓት ኢንተር ሚያሚ የተሰኘው ቡድን አጋር ባለሀብት የሆነው ቤካም አድናቂዎቹ አምስት አባላት ያሉት ቡድን እያዋቀሩ እንዲጫወቱ ጥሪ አድርገዋል። በእነዚህ ጨዋታዎች ዝነኛ ግለሰቦችም ከአድናቂዎች ጋር አብረው እንደሚሳተፉ ተነግሯል። በምስል በተደገፈ መልእክቱ የ44 ዓመቱ ዴቪድ ቤካም የቀድሞ ቡድኑ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ፓሪስ ሴንጀርማን በሰናይ ተግባሩ ላይ እንዲሳተፉለት ጠይቀዋል። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው፣ የመሰናዶው አርታኢ ኤልያስ አስማረ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስይም ደግሞ በመስተንግዶ አብረናቸው አምሽተናል ደናምሹልን የፍቅርሽን ዋጋ አምላኪ መንስ መድኒቴ ሬስ

是你。